የእግዚአብሔርን ቃል በአንድነት እናያለን፣ ከዚያ በኋላ እንጸልያለን። በደንብ መንፈሳችሁን አዘጋጁ። እኔ እዚህ ጋር ቆሜ የእግዚአብሔር መንፈስ ይሄ ኮንፈረንስ እንደ ሶስት ቀን ሳይሆን እንደ ሶስት ሰዓት ከክብሬ የተነሳ እየጣማችሁ፣ እያጓጓችሁ፣ እየጣማችሁ እንደ ሶስት ቀን ሳይሆን እንደ ሶስት ሰዓት ያልቃል ብሎ አረ ክብር ለጌታ። ምን ሶስት ሰዓት እኮ የአንድ ምሽት ፕሮግራም ታውቃላችሁ እዚህ ማድረግ ይችላል። ስለዚህ እያንዳንዷን ደቂቃ እንድጠቀምበት አለ። ክብር ለመንፈስ ቅዱስ። ሲሆን መነጽር ሳደርግ ደግሞ አደንግጡ፣ ኮቪዱ ያመጣው መዘር ነው ብላችሁ። ይሄ የኦልዲንግ ሳይሆን የሊዲንግ ነው። መቼም የሆልዲንግን በረከት ነው ታቀናቸው አሜን። በስ እዚያም እግዚአብሔር ሲያደርስ ነው ሰው የሚያደርገው፣ እና የሪዲንግን በረከት ነው የሆልዲንግን በረከት ነው። የእኔ ግን ተለይቶ እንድታወቀልኝ እፈልጋለሁ። አንዳንዶች የሆልዲንግ ነው ልሉ ስለሚፈልጉ የሪዲንግ ነው በሉ ነግሩና፣ ፓስተር እሸቱ በሉ ከሄድኩ በኋላ ኖ ኖ ኖ የሆልዲንግ ነው ካሏቸው አልትስሟቸው። እሺ፣ እግዚአብሔር አምላክ የተባረከ ይሁን። የእግዚአብሔርን ቃል ከአንደኛ ቆሮንቶስ ምዕራፍ 3 ቁጥር አስራ ስድስት የሚተባበሩን ኬሮልም አንድ ጥቅስ ይውሰድልኝ ከዚያ ዶክተር ሰለሞንም አንድ ጥቅስ ይውሰድልኝ እኔ አንድ መጨረሻውን አነባለሁ። ኬሮል አንደኛ ቆሮንቶስ ምዕራፍ ሶስት ቁጥር አስራ ስድስትን ወንድሜ ዶክተር ሰለሞን ሮሜ ስምንት ዘጠኝን እኔ ደግሞ ዮሐንስ ወንጌል ቁጥር አስራ ሰባት ከቁጥር አስራ አምስት እስከ 17 ያለውን አነብና ከዚያ አጨጸለው ጸልየን ወደ እግዚአብሔር ቃል እንሄዳለን። በጣም ወሳኝ የሆኑ በቀጣይ ሶስት ቀናት አብረን ለምንካፈለው መልእክት መግቢያ የሚሆነን ጤቅስ ስለሆነ እናነባለን። እስቲ አስቀድሞ ወንድማችን ኬሮል ያነብልናል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁም? ማንም የእግዚአብሔርን የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። እዚህ የመጀመሪያውን አረፍተ ነገር በድጋሚ የእግዚአብሔር ቤተ መቅደስ እንደሆናችሁ እስ እዛው ጋር ያዝልኝ። ለአንድ ሰው ዞር ብላችሁ የእግዚአብሔር ቤተ መቅደስ እንደሆን ክበሉት ኦኬ የእግዚአብሔር መንፈስ እንዲኖርባቸው አታውቁምን? የእግዚአብሔር መንፈስ እንደምኖርብህ ታውቃለህን? እሺ ወንድማችን ዶክተር ሰለሞን ደግሞ የሚቀጥሉን ያንብልናል። ሮሜ 8 እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ብኖር በመንፈስ እንጂ በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። የክርስቶስ መንፈስ የሌለው እርሱ የእርሱ ወገን አይደለም። አንድ ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ አነባለሁ። ብትወዱኝ፣ ትእዛዜን ጠብቁ። እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንድኖር ሌላ አጽናኝ ይሰጣችኋል። አሜን አትሉ? እርሱ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። እስቲ ከፍ አድርጉና የእውነት መንፈስ ነው፣ ስንገና ደግሞና የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለምኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ። ኢየሱስ ጌታ የምናገርበት የመልክተርስ ዛሬም ነገም እስከ እሁድ ባለው መንፈስ ቅዱስ በአማኝ ህይወት ውስጥ የምል ነው ብርናጌታ መንፈስ ቅዱስ በአማኝ ህይወት ውስጥ የእግዚአብሔር መንፈስ በእኔ ውስጥ የእግዚአብሔር መንፈስ በኬሮን ውስጥ የእግዚአብሔር መንፈስ በእያንዳንዳችሁ፣ እግዚአብሔር አምላክ እንድናገረን አጭር ጸሎት ከእኔ ጋር እንጸልያለን። ሃሌሉያ ሃሌሉያ። መንፈስ ቅዱስ በአማኝ ህይወት ውስጥ ወንድም እንደነገርኳችሁ የእግዚአብሔርን ቃል ለመግቢያ ሊሆነን አንብበናል። መንፈስ ቅዱስና የአማን ህይወት ወይም ደግሞ መንፈስ ቅዱስ በአማን ህይወት ውስጥ የሚለው በውስጡ ብዙ ሀሳቦችን ይዘዋል። ብዙ ሀሳቦችን በውስጡ ይዘዋል። የአማኝ ህይወት ስንል አማኝ ከመንፈስ ቅዱስ ጋር የተገናኘ፣ የተያያዘ፣ የተሳሰረ ግንኙነት ሊኖረው ይገባል። ይህ ጉባኤ መንፈስ ቅዱስ በአማኝ ህይወት ውስጥ ስንል ከመንፈስ ቅዱስ ጋር እየተገናኘ ከመንፈስ ቅዱስ ጋር እየተያዘ ከመንፈስ ቅዱስ ጋር ኮኔክትድ የሆነ ነገር እንዲሆንልን እግዚአብሔር ይፈልጋል። ያርግልን የምላንድ ሰው አሜን ይበልስ ወገዶች ይህ በጣም መሰረታዊ የሆነ Sous lè ou lè lè lè kèpè. Kèmen fès kèdous kèra, yè kèmen nè hiyot lè nou lè lè kèpè. Kèmen fès kèdous kèra, kòt nèk tè lè ou lè hiyot lè nou lè lè kèpè. Yè konfrans sosial, yè konfrans sosial kèmèk tèm, lè yè an tèm dè kèm, dè zyare gèl dè la. Kèmen. Sèp te sèp tèlou, alfè lè kèmèm, mèmèmèmèmèmèmèmèmèmèmèmèmèmèmèmè ማቶኖ አማን ያለ እግዚአብሔር መንፈስ ምንም ሊያደርግ አይችልም። እናንተን እንደምትሉ አላውቀም፣ እኔ ያለ እግዚአብሔር መንፈስ ምንም እናደርግ እንደማልችል ነው ማቀ ጌታ ኢየሱስ እንደዚህ አለ፣ ያለ እኔ ምንም ልታደርጉ አትችሉ ብሎ ሲያበቃ ከዚህ ምድር ደግሞ አገልግሎቱን አጠናቆ ሊሄድ ሲል እኔ ቤልሻላቸዋል ሌላጅ ናኝ ይመጣና ለዘላለም ከእናንተ ጋር ይሆናል። አካቱችና ስለዚህ አማኝ ያለ መንፈስ ቅዱስ ባለው ነው። አንዱ ነገር ልንገባችሁ፣ ይሄ አሁን ውሃ እዚህ ጋር ስላለበት ነው። እዚህ ጋር በክብርና በጌጥ ተቀምጠው ከውስጡ ከሌለ የውሃ ከውስጡ ካለቀ፣ ይሄ ትራሽ ነው፣ ፈላጊ የለው። ክብራችን የእግዚአብሔር መንፈስ ነው። እናንተም ቢሆኑ ጨዋል። ያለ እግዚአብሔር መንፈስ ፈላጊ የለንም። ያለ እግዚአብሔር መንፈስ ጠያቂ የለንም። ያለ እግዚአብሔር መንፈስ ትኩረት የሚሰጠን የለንም። ዛሬ መልእክቴ ይሄ ነው። የእግዚአብሔር መንፈስ ያስፈልገናል። Alexander Mansas. benim bari gançın. Bakın uçin. Savaş benim de ne zandarı Benim de ne sarı Benim de amel koyu uçlanıyor. Yek ne gırgın. Amin. Amin. çay denem. وأنا أقول لك أن يوتوس أنا أنا أنا أنا أنا أنا أنا ያለሱ ምንም ስለሆነ፣ ያለ መንፈስ ቅዱስ ሕይወታችን ቴስት ለሱ ነው። ወንዶች ትርጉም ያለው መንፈስ ቅዱስ የህይወታችሁ ቴስት ነው። ታይም ነው። ያለሱ አትጣፍጡ። አሜን፣ ይችላል። አሜን፣ አሜን። ላለፉት ዘጠኝ አመታት ወንጌል ሰብካለሁ፣ አገልግያለሁ ጌታ Huldigize, <es> Huldigize, <es> Frösche <es> <es> mir <es> Jetzt Sie tun Sie ich sehr bei kann

ዘሩባቤል ሆይ አለው ዘካርያስ አራት ስድስት ምናምን። ዘሩባቤል ሆይ በመንፈሴ እንጂ በኃይልና በብርታት አይደለም። ኃይል ጥሩ ነው፣ ብርታት ጥሩ ነው። ነገር ግን ከመንፈስ ቅዱስ ቀድሞ አይደለም። ሰው አለኝ የምለው የሚቆጥረው አለኝ የምለው ችሎታው፣ ገንዘቡ፣ እውቀቱ፣ ብልሃቱ፣ ዘዴው ጥሩ ነው በራሱ

የእግዚአብሔር እቅድ አለ አለ በህይወተ ከላቸው አለ ያንን ከዳር የሚያደርሰው የዘሩባቤል ኃይል የዘሩባቤል ብርታ ሳይሆን የእግዚአብሔር መንፈስ ነው። እግዚአብሔር ምን ብሏቸዋል? እግዚአብሔር ምን ነግሯቸዋል? እግዚአብሔር ምን አሳይቷቸዋል? እንደ ቤተሰብ እንደ ቤተ ክርስቲያን እንደ ግለሰብ ምን ብሏቸዋል? ያንን ደርሳችሁ ለመያዝ ደርሳችሁ ለመጨበጥ እኔ የሚገባኝ ዘንድሮ ከምን ጊዜ ምልክ የገባኝ ዘንድሮ ከምን ጊዜ ምልክ የተረዳው የቦቴ ብዬጌታ እየጠየኩ ያለው መንፈስ ቅዱስ ነው። ያለ እግዚአብሔር መንፈስ የአማኝ ህይወት ሙሉ ሊሆን አይችልም። ብሉሆናች መንፈስ ቅዱስ በአማኝ ህይወት፣ በክርስቲያኖች ህይወት ምን እንደሚሰራ በቀጣይ ቀናት ነገ፣ ከነገ ወዲያ ምናያለን። የእግዚአብሔር መንፈስ በያንዳንዳችሁ ህይወት ስራ እናንተ የእግዚአብሔር እንደሆናችሁ መንፈስ ቅዱስ እንደምኖርባችሁ አታውቁም። እናንተ የራሳችሁ ናችሁ አይልም? የእግዚአብሔር ቃል በዋጋ ተገዝታችኋል፣ የራሳችሁ አይደላችሁ። ትከፋርዱና ምን በዋጋ ተገዝታችኋል። የተገዛ ነው። የተገዛንበት ዋጋ የዶላር ዋጋ አይደለም፣ የሂሮ ዋጋ አይደለም፣ የደም ዋጋ ነው። የኢየሱስ ደም ነው። ስለዚህ የራሳቸው አይደለም። እሸቱ የራሱ አይደለም። በደም ስለተገዛ በዋጋ የገዛችሁት የእናንተ ነው። ማንም ሰው ብድግ ብሎ የእኔ ነው ልል አይችልም። ማንም ሰው ብድግ ብሎ እጀላ ያለው ልንሳ የእኔ ነው ልል አይችልም። የባለቤትነት ማረጋገጫ አለን። የገዛበት የእኔ ነው የራሳችሁ አይደላችሁ። ስለዚህ እሱ ስለገዛን የእሱ ቤተ መቅደስ ነን። አሜን ራሃሚል ሀ የእግዚአብሔር ቤተ መቅደስ ግርግዳው፣ ጣራው የቤት ቤት አይደለም። የእግዚአብሔር ቤተ መቅደስ እኛ ነን። የእግዚአብሔር ቤተ መቅደስ ናችሁ። መንፈስ ቅዱስ በእናንተ ይኖራል። ለመኖሪያነት የመረጠን መንፈስ ቅዱስ ክብር ይሁንለት። አረ ክብር ይሁንለት። ጮክ በሎ እናመግ በሎ ለምክር ቢሆንለት እያንዳንዳችን ውስጥ ስራ አለው። የሚያደርገው ነገር አለው። የሚሰራው ነገር አለው። መንፈስ ቅዱስ በአማኝ ህይወት ውስጥ በክርስቲያኖች ህይወት ውስጥ ስራ አለው፣ ጉዳይ አለው፣ አላማ አለው። ሃሌሉያ! ኧረ ሃሌሉያ! እኔ ውስጤ ሞቁ አልሆነ ነገሮች መንፈስ ቅዱስ በአማኝ ህይወቱ ስለሚሆንበት ጊዜ የአማኝ ህይወት ሙሉ ይሆናል። እግዚአብሔር በዚህ ኮንፍረንስ ሙላት ያርግል። ቀኝ እጆቻችሁን አንሱና ሜ ስልክ ልክ ቅድም ወንድሜ ስናገር እንደነበር እንደእንዳት እንደ መጠባበቃችን ነው ከጌታ አንዳንድ ሰው ገና በመጀመሪያው የኮንፍረንሱ ቀን ይቀበላል። አሜን በሉስ። አንዳንዱ ደግሞ ራሱን አጀስ አርጎ ጥሩ በረከት የሚመጣው ጉብኝት የሚሆነ እሁድ ማለቂያ ላይ ነው ይላል። ማን ነው ያለው? ጌታ ከመጣ መጀመሪያም ላይ ጉብኝት ይሆናል። መጀመሪያም ላይ መታሰብ ይሆናል። መጀመሪያም ላይ መቀበል ይቻላል። የገባንዲ ሰጪው አሜን በሉስ። አራሹ የእግዚአብሔር ስም የተባረከ ይሁን። ስለዚህ ወገኖቼ መንፈስ ቅዱስ በአማኝ ይወት

ረክብር ለእግዚአብሔር፣ ሙሉ ህይወታችሁ ጥን ረክብር ለእግዚአብሔር መንፈስ ቅዱስ በአማኝ ህይወት ስለሚሆንበት ጊዜ የአማኝ ህይወት የተባረከ ይሆናል። ምንም አይነት እርግማን አይችላችሁም። ጩና ምን የተባረከ የበረከት ህይወት ኢየሱስ ጌታ ረ ኢየሱስ ጌታ ምን ሆናችሁ? ኢየሱስ ጌታ፣ አሜን። የእግዚአብሔር መንፈስ የተሸከመ ሰው የተባረከ በረከት፣ አሜን። ክብር ለጌታ አሜን። የተባረከ ህይወት ነው ያለ በገባበት በረከት፣ በቆመበት በረከት፣ በተናገረበት በረከት ነው። አገልግሎት ተናግሮ የእግዚአብሔር መንፈስ በእግዚአብሔር መንፈስ የተነካይ ወገ ምን ወርሰው ተገኝቶ በረከት መኖሩ፣ አንድ ቦታ ላይ መገኘቱ እግዚአብሔር አምላክ ያደርጋቸው ስችና መን በሉ አንዳንድ ሰዎችን ያውቃል። እውነቴን ነው የምነግራችሁ፣ ጸልዮ አይደለም ሰብኮ አይደለም ምንም አድርጎ አይደል ብዘንሳቸው ብቻ በረከቱ ወደ እናንተ ያመት ዝም ብላችሁ አይታቻችሁ የምትባረቁ የምትባረቁባቸው ሰዎች አሉ። راك تشوف نفسك تشوف نفسك

አገልግሎቱ ከራሱ ያልፈ። ምንም መንፈስ ቅዱስ በአማኝ ህይወት ውስጥ በሚሆንበት ጊዜ እሱ በእናንተ ለሌላ ላይ ታርፋል። አሜን። ጮና ምን ይበል? አሜን። በእናንተ ለሌላ ይማንዳል። በእናንተ ለሌላ በረከት ያልሆናል። በእናንተ ለሌላውን ያስናናል። በእናንተ ለሌላውን ይፈውሳል። በእናንተ ለሌላውን ይናገራል። ኦ መንፈስ ቅዱስ ህይወታችን የሚቆረስ ህይወት ይኖረናል። ምን ነገር ይቆረስ ህይወት ይኖረናል። አንድ ጊዜ ስማችሁን አስገቡና፣ መንፈስ ቅዱስ በሽቱ ህይወት፣ መንፈስ ቅዱስ በክሩ ህይወት፣ መንፈስ ቅዱስ በዳኒ ህይወት፣ እያንዳንዳቸውን ስም አስገቡ። ያሉ የሚቀጥለው ጊዜ እንደዚህ ያድርግልን አርጋቸው፣ አሜን ባለ። ከዚህ በመቀጠል መንፈስ ቅዱስ በአማኝ ህይወት ውስጥ ያለውን የሚያደርገውን የሚሰራውን ከማየታችን በፊት እሱ መንፈስ ቅዱስ ማን ነው የምለውን ጥቂት ሀሳብ እናያለን። ማን ነው ይሄ በአማኝ ህይወት ውስጥ የሚቀመጥ በአማኝወት ውስጥ የሚገባ በአማኝወት ውስጥ የሚያድርና ሙሉ የሚያደርግ በረከት የሚያደርግ የሚያትረፈርፈው እሱ መንፈስ ቅዱስ ማን ነው የምለውን ሀሳብ ነው ዛሬ ምሽት ከእናንተ ጋር እንድናይ የምፈልገው መንፈስ ቅዱስ ማን ነው? ሀሳብ ሰፊ ነገር ውስጥ አለንም። ጥቂት ሀሳቦችን ሰጣችኋለሁ። መንፈስ ቅዱስ ማን ነው የምለው ሶስት ሀሳቦችን ብቻ ዛሬ ምሽት ሰጣችኋለሁ። የመጀመሪያው ቁጥር አንድ መንፈስ ቅዱስ ማን ነው? ልክ እንደ አብ እንደ ወልድ መለኮታዊ አምላክ ነው። ዩን የአሁኗን አሜን እንዳት የኢትዮጵያ አሜን ነው። መንፈስ ቅዱስ ይሄ መጥቶ በአማኝ ህይወት የሚኖር በአማኝ ህይወት የሚያደርግ ሙሉ የሚያደርገው በረከት የሚያደርገው የሚያረርፈው እሱን ማወቅ ቀዳሚ ስለሆነ አሜን። ለምን መሰላችሁ? የማታውቁትን ነገር የማታውቁትን ነገር አትፈልጉትም። የማታውቁትን ነገር አትናፍቁትም። የማታውቁትን ነገር አትጓጉለትም። ሁሉ መንፈስ ቅዱስ አንደኛ፣ ልክ እንደ አብ ልክ እንደ ወልድ መለኮታዊ አምላክ ነው። ስከፍ አርጉና፣ መንፈስ ቅዱስ አምላክ ነው

የሆነው እግዚአብሔር መንፈስ በመካከላችን አለ። ዛሬም፣ ነገ፣ ከነገ ወዲያ ይሄ አምላክ በመካከላችን ይመላለስ። ሃሌሉያ፣ አነ ሃሌሉያ። አቃነቱ የነገርኳችሁ ውስጤ ስሙን ላይታወቅ የመንፈስ ቅዱስ ስራ። መንፈስ ቅዱስ የሆነ የሚሞላን ሀይል አይደለም። ምን ማለት እንደሆነ ነግራችኋል። መንፈስ ቅዱስ የሆነ የሚባርከን ሀይል አይደለም፣ አይደለም። መንፈስ ቅዱስ የሆነ የሚፈውስ ሀይል አይደለም። መንፈስ ቅዱስ አምላክ ነው። ከአምላክነቱ ግን ኃይል ይወጣና ሰዎችን ይሞላችኋል። ናምን ይመ ኃይል አምላክ ነው። ከአምላክነቱ ግን ኃይል ይወጣል ችናማንዶ የገባው እንግዲህ ስለ መንፈስ ቅዱስ ማውራታችን ካልቀሬ በቃ የለየላቸው ፔንቴል እንዲሆን ያስፈልል። አሜን። ሎች ለአንዳንዶች መንፈስ ቅዱስ ሲባል በሽተኛ የሚፈውስ፣ ለአንዳንዶች መንፈስ ቅዱስ ሲባል የሚያጽናና፣ ለአንዳንዶች መንፈስ ቅዱስ ሲባል የሆነ ከዚያ አንስቶ እዛ ምጥል ይመስላችኋል። መንፈስ ቅዱስ አምላክ ነው ከምላክነቱ ግን ኃይል ይወጣል። ከምላክነቱ ግን ፈውስ ይወጣል። ከምላክነቱ ግን መጽናናት ይወጣል። ከምላክነቱ ግን ታምራት ይወጣል። የቦሜ አሜን፣ ሃሌሉያ። ኃይል የሆነ መንፈስ ቅዱስ የለንም። ከአምላክነቱ ኃይል የሚወጣ መንፈስ ቅዱስ ግን አለን። በዚህ ቤት አውጃለሁ፣ የእግዚአብሔር መንፈስ አምላክ ነው። በእነዚህ ቀናት ኃይል መሞላት ለሚያስፈልገው ለሚያስፈልጋችሁ ከአምላክነቱ ኃይል ይወጣላችሁ። አሜን። እንዴ፣ እንደምዚ ነው አሜን። ዶክተር ሰለሞን ይሉ አካቱ አሜን ዶክተር፣ በዚህ አያያዝ ስብከትም በሙሉ አንተ ላይ የሚፈጸም መንፈስ ነው። መንፈስ ቅዱስ እንደ አብ እንደ ወልድ አምላክ ነው። እረክብር ለእግዚአብሔር። አንዳንዶች የሆነ ፓወር ይመስላቸዋል። መንፈስ ቅዱስ ፓወር አይደለም እ መለኮት ነው፣ አምላክ ነው፣ ዘላለማዊ ነው። ከሱ ከዘላለማዊነቱ ግን ኃይል ይወጣል። ከአምላክነቱ ግን ፈውስ ይወጣል። ከአምላክነቱ ግን መጽናናት ይወጣል። ረክብር ለእግዚአብሔር። ይህ አምላክ በእነዚህ ቀናት በመካከላችን ይመላለሳል። መጽናናት ለሚያስፈልጋቸው መጽናናት፣ ፈውስ ለሚያስፈልጋቸው ፈውስ። ረክብነ እግዚአብሔር ሆ ረክብነ እግዚአብሔር ሆ፣ ይሆናቸውና ሜን በለው፣ ያገኛቸዋቸውና ሜን በለው፣ ይሆንላቸዋቸውና ሜን በለው። ረክብነ እግዚአብሔር ይሆን የእግዚአብሔር መንፈስ አምላክ ማን ነው? መንፈስ ቅዱስ ልክ እንደ ልክ እንደ ውልድ አምላክ ነው አሜን። ማለት ያን ብቻ ሳይሆን ማስረጃ ከእግዚአብሔር ቃል ሰጣቸዋል። መንፈስ ቅዱስ እንደ አብ እንደ ወልድ አምላክ ነው። ለምነው ሶስት ጥቅሶችን እሰጣቸዋሉ። የመጀመሪያው ጥቅሴ እሳያስ አርባ ስምንት ቁጥር አስራ ስድስት ጊዜ ከፍ አድርጎና የመጀመሪያው ጥቅሴ እሳያስ አርባ ስምንት እንደዚህ ይላል ስለጌታችን ስለ ኢየሱስ ክርስቶስ በሩቅ የተነገረ በነቢዩ ኢሳያስ የተነገረ ትንቢት ነው። እንደዚህ ይላል፤ ጌታ እግዚአብሔርና መንፈሱ ልከውኛልና። አሜን ወርስ። ጌታ እግዚአብሔርና መንፈሱ ልከውኛል። ላኪ ላኪ አለ፣ ከላኪ አለ ላኪው ማነው? ጌታ እግዚአብሔርና መንፈሱ ነው። የተላከው ማነው? ጌታችን ኢየሱስ ክርስቶስ ነው። አያችሁ፣ አብ፣ ወልድ፣ መንፈስ ቅዱስ በአንድነት በኩል ስጠሩ ሲቀመጡ የእግዚአብሔር ቃል ማስረጃ ይሰጣል። ለሱ ነው። መንፈስ ቅዱስ ሃይል አይደለም፣ አምላክ ነው። ይኸው ጌታ እግዚአብሔርና ማለፋሱ ለካውና አሜን ኢየሱስም ከተጠመቀ በኋላ ወዲያው ከውሃው እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ እርግብ ሲወርድ በእርሱ ላይ ሲወጣ እነሆም፣ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ሲከፍ አርጋቸው፣ አሜን። በደሳይልም ወንጌል ኮ ድንቅ ነው። መጥመቁ ዮሐንስ በዮርዳኖስ ወንዝ ያጠምቅ ነበረ። ብዙዎች ወደ እሱ እየመጡ ይጠመቃሉ። ጌታችን ኢየሱስ ክርስቶስን ለመጠመቅ ይመጣል። መጥመቁ ዮሐንስ ከለከለው ከለከለው፣ ፋይናሊ ፈቀደለት። ከፈቀደለት በኋላ ኢየሱስ ክርስቶስ ተጠመቀ። ከዚያ ስቀጥል መንፈስ ቅዱስ በርግብ አምሳል መጥቶ በኢየሱስ ላይ ተቀመጠ። እዚሁ ደግሞ እግዚአብሔር አብ ደግሞ ምን አለ? የሚወደው ልጄ ይህ ነውና እርሱን ስሙታ። አያችሁ፣ ሥላሴን ታገኛላችሁ። እግዚአብሔር ወልድ ተቀመጠ፣ እግዚአብሔር መንፈስ ቅዱስ በላዩ ላይ ተቀመጠ፣ እግዚአብሔር አባት ተናገረ። አዋጃዋ ጫዋ መንፈስ ቅዱስ ኃይል አይደለም አምላክ ነው። አሜን። አረክበር ለእግዚአብሔር ይህን አምላክ ነው የምንጠይቀው፣ በእነዚህ ቀናት አሜን በሉ። ይህን አምላክ ነው አግኘን፣ ሜታን፣ ሙላን፣ ቀይረን፣ አድሰን፣ ቀባን፣ አስነሳን ብለን የምንጠይቀው ይህንን አምላክ ነው። እባካችሁ እጃችሁና እሱና መንፈስ ቅዱስ አምላኬ ፈልገሃለሁ በሉ እስኪ። ስለዚህ አምላክ ይሄው ከአብ ጋር ይሄው ሆኖ ሲቀራ ሲቀመጥ በእግዚአብሔር ቃል ላይ እናያል። ሶስተኛ ትክስ ማቴዎስ ሀያ ስምንት ቁጥር ሀያ ከዶክተር ሰሎሞን ጋር እናነባለን ስ ማቴዎስ ሀያ ስምንት ቁጥር ሀያ ማቴዎስ ሀያ ስምንት ከአስራ ስምንት ጀምሩ ዶክተር ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው የያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር። ጌታችን ኢየሱስ ክርስቶስ ሞቶ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ታላቁን ተልእኮ የታላቁን ተልእኮ ያቸው ጌታ እንዲህ ብሎ አዘዛቸው። ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ግልጽ ነው። በቃ የጥቅስ ብቻ በቂ ነው። መንፈስ ቅዱስ አምላክ ለመሆኑ፣ ከአብ እኩል ከወልድ እኩል አምላክ ለመሆኑ። እንግዲህ ሂዱ አሕዛብን ሁሉ እያስተማራችኋቸው ደቀ መዛሙርት ያድርጓችሁ፣ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ። ሃሌሉያ አራሜን፣ ሃሌሉያ። የእግዚአብሔር ስም እየተባረከ ይሆን፣ የእግዚአብሔር ስም እየተባረከ ይሆን። ሂዱ ወንጌል ስበኩ፣ ደቀ መዛሙርት አድርጎ፣ በአብ ስም፣ በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ ስም ደቀ መዛሙርት ያድርጓችሁ። መንፈስ ቅዱስ አምላክ ነው ካላችሁ፣ ስከፍ አርቃቸው። አሜን። በረ ማወቅ ያለብን ይሄ በአማኝ ሕይወት ውስጥ የሚመጣና የሆነ ነገር የሚያደርግ የሆነ ኃይል ሳይሆን አምላክ ነው። በሌላ አማርኛ አምላክ ተሸክመን ወጥን ገባ ሰዎች ነ ጮና መንበርስ አስባችሁት ሁሌ ይደነቃል። ይህ ምን የሚያታድያለው እግዚአብሔርን ተሸክሜ አምላክን ተሸክሜ ወጥቼ የሚገባውና አንድ ጊዜ እሱ ሲገባ ነው ተጠንቅቀን የምንኖረው፣ ተጠንቅቀን የምንመላለሰው፣ ተጠንቅቀን የምንናገረው፣ ተጠንቅቀን የምንራመደው። እግዚአብሔር ተሸክመን ነው ያለው። ሊያደር ወደዴ በኛ ልኖር ስለዚህ መንፈስ ቅዱስ ማን ነው? የመጀመሪያ ልክ እንደ Amen. Amen. Amen. Amen. Amen. Amen. Amen. Amen. Amen. Amen. Amen. Amen. Amen. Amen. መፍጠር ማለት አንድን የሌለኝ ነገር ወደ መኖር ወደ መገኘት ማምጣት አዋቻዋች ከዚህ ኮንፍረንስ በኋላ የእግዚአብሔር መንፈስ የሌለ ነገር በውስጣቸው ይፈጠራል። ያልነበረ ነገር በመካከላችን ይፈጠራል። ኢየሱስ ጌታ ና በፍጥረት መጀመሪያ ላይ በዘፍጥረት ምዕራፍ አንድ ቁጥር ሁለት ላይ ስታዩ እንደዚህ ናቸው፣ ግና ፍጥረቶች እየተበጠሩ ባሉበት የእግዚአብሔር ዘፍጥረት ምዕራፍ አንድ ቁጥር ሁለት ላይ የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር። ሥራ ላይ መንፈስ ቅዱስ ትልቅ ስፍራ እንደነበረው ትልቅ ቦታ እንደነበረው የእግዚአብሔር ቃል ይናገራል። ሲፈጣሪ ነው ካላችሁ አሜን። በስ ራሽ አንድ ጊዜ ቦንኬ ምን ላይ ስሰብክ ስሰብክ ስሰብክ ቀጠና ሁለት እኔም እዛ ነበርኩ። ሰብኮ ሰብኮ ሰብኮ የዛሬ ስብከት ያለ እናንተ ቃል ባረካችሁ፣ እኔን እየባረከኝ ነው ምንም ዛሬ እንደሰለል እንዴት ነው የእግዚአብሔር መንፈስ ወስጥን ጮጮ ነው። ፈጣሪ ነው። የእግዚአብሔር መንፈስ አሜን። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። መንፈስ ቅዱስ ፈጣሪ ነው። እኛን ጨምሮ ምክንያቱ እርሱ ነው። አሜን ጾምና ምን ባልባት አረ ክብር ለእግዚአብሔር አሜን። እግዚአብሔር ይህን ጉባኤ እብድ ጤን ተያርገው አሜን ወንስ ለነገሮች መፈጠር ለሼቱ መፈጠር ለሼት መፈጠር ለዶክተር መፈጠር ለካፕቴን መፈጠር ለእያንዳንዳችሁ መፈጠር መንፈስ ቅዱስ ምክንያት ነው። እንደምሉት ሰው ከዝንጀሮ አልመጣም። አዝጋሚ ለውጥ ነው ምናምን እንደምሉት አይደለም።

ዳዊትና ኢዮብ የተናገሩትን ነገር ነግራችሁና እና ከዛ ወደ ሚቀጥለው ሀሳብ አልፋል። ዳዊት መዝሙር መቶ አራት ቁጥር ሰላሳ ላይ እንደዚህ ይላል፣ መንፈሴን ትልካለህ። እኔ እናንተ ቢሆን በደምብ ነበር መንፈሴን ትልካለ በጌታ በኢየሱስ ረሃብና ጥማት ለእግዚአብሔር ዛሬ ከተጠቆች መንፈስ ትልካለህ። አዋጅ አዋጅ፣ እግዚአብሔር መንፈሱን ይልካል። አሜን። እንዴ እርግጠኛው ነው ነው የምነግርሽ፣ እግዚአብሔር መንፈሱን እነሱ ይፈጠራል። ጌታ አሁን የእግዚአብሔር መንፈስ መጣ። የእግዚአብሔር መንፈስ ያልነበረ ነገር ይፈጠራል። ያልነበረ ክብር ይፈጠራል። ነበረ ታ ይፈጠራል። ያልነበረ የእግዚአብሔር ስራ ይፈጠራል። ክብር ለእግዚአብሔር ይሁን። ክብር በዚህ ቤት የሚፈጠር ክብር بل سياتي من من من من من من أي

ሽንቱን የሚያድስ እሱ ነው። ካፕቴንን የሚያድስ እሱ ነው። ያንዳንዳችሁን የሚያድስ ቤተክርስቲያንን የሚያድስ እሱ ነው። እኔም በጣም ከማልስማማበት ነገር ሰዎች ቤተክርስቲያን ወደቀ፣ ቤተክርስቲያን ፈረሰ፣ ቤተክርስቲያን ተስፋ ይላት ምናምን ብለው እኔ አይመቸኝ እመሰላቸው። የቤተክርስቲያን ባለቤት የናዝሬቱ ኢየሱስ አይተዋትም፣ አይተዋት አይጠላትም። በደሙ የገዛት ሰው ስለሆነ ይታደጋታል፣ ያድሳታል፣ ያነሳታል፣ ያፈረታታል። ከምናችሁ ጮና ምን በለው። ቤተ ክርስቲያን ተስፋ አይቆረጥ፣ ተስፋ አይቆረጥ። ሰዎች ብድቅ ብሎ ቤተ ክርስቲያን ሲጨፈጭፉ እኔ ይገርምኛል። ራዕይ ላይ ያላችሁ ስታዩ ሰባቱን ከዋክብት በእጁ የያዘ ያቺ ሰባቱ ካሉ ከዋክብት ሰባቱ የዚያ አብያተ ክርስቲያናት ናቸው። በእጁ ይዘዋል ጌታ የደቀምጭብት መስል በጌታ እጅ ተይዛለች። ጭውና ሚን ለ የዛለጅ ብትመስል በጌታ እጅ ተይዛለች። አረክልላ እግዚአብሔር ይሁን። ይመጣላታል፣ ያድሳታል። ይመጣላታል፣ ያነሳታል። ይመጣላታል፣ ይቀሰቅሳታል። መንፈስ ይህን ትልካለ የምድርን ገጽ የምድርን ፊት እግዚአብሔር መንፈስ ታድሶ ለሚያስፈልጋቸው ታድሶ ታድሶ በሌላ ቦታ ስታዩ መጽናናት ይላል። በሌላ ቦታ ታድሶ በሌላ ቦታ ታስ መጽናናት ይላል። የእግዚአብሔር መንፈስ በቤተክርስቲያን ሲመጣ፣ የእግዚአብሔር መንፈስ በአማኞች ሲመጣ ያድሳቸዋል፣ ያጽናናቸዋል። አጽናኝ ያደለ ስሙ ረክብር ለጌታ ነው። ረክብር ለጌታ ነው። ተስፋ ይሄ ነው። በእነዚህ ቀናት እግዚአብሔር መንፈሱ ሊልክልናል። እግዚአብሔር መንፈስ ይመጣና ያድሰናል። ምንላል መጀመሪያ ላይ መንፈስ ይንትን ካለ እነሱ ይፈጠራል። እስቲ እኔ በእግዚአብሔር መንፈስ ነው የተፈጠርኩት የሚል አንድ ሰው ከፍ አድርጎ አቤል በል። አንዳንዶቻችሁ እየተጠራጠራችሁ ነው። ስርግጠኛ ነኝ ካላችሁ በደንብ ከፍ አድርጋችሁ አቤል በሉ ነው። ከዚህ በኋላ አጭር ነኝ ረዥም ነኝ አይሰራም። ቀይ ነኝ ጥቁር ነኝ ጠይም ነኝ አይሰራም። ምክንያቱም የፈጠረን ሙሉ ስለሆነ። አሜን! አረ ክብር እግዚአብሔር፣ አሜን። ሙሉ ስለሆነ ይህንን ስለ በረታ መሰለኝ ዳውስ እናገር ምን ይላል? ግሩም እና ድንቅ ሆኜ የተፈጠረ ያለውና እግዚአብሔርን አመሰግና። አሜን። የገባው ፕሪንተስ ያምን ዛሬ ከዚህ ቤት የማያቋረጥ ምስጋና ለመፈጠራችን። አሜን። አራመን ፈጣሪሽ ልክ ከሆነ የፈጣሪሽ ልክ ከሆነ አንቺ ልክ ነሽ።

በእርሱ እንደተፈጠረን ስገባ ለእርሱ ክብር እየሰጠን እንኖራለን። አሜን ኮምፕሌን እያደረግን ያጉረመልን አንዱ ስለ ቁመቱ ያጉረመልል፣ አንዱ ስለ መልኩ ያጉረመልል፣ አንዱ ስለሚሉ ያጉረመልል። ከዚህ በኋላ አጀንዳው ይቀይራል። ኧረ ክብር ለእግዚአብሔር ጭና መሆኑ ባካ። የእግዚአብሔር ቃል ስናገር መዝሙር መቶ ሁለት አስራ ስምንት ላይ እንደዚህ ይላል ይህም ለሚመጣው ትውልድ ይጻፍ ይህም ለሚመጣው ትውልድ ይጻፍ የሚፈጠርን ህዝብ እስቲ የሚፈጠርን ህዝብ በልማካቸው እንደ ድምጻቸው ስለገና የሚፈጠርን ህዝብ በሎ ለእግዚአብሔር እልል ልላል ላል ኧረ ክብር ለእግዚአብሔር የሚፈጠርን ህዝብ እግዚአብሔር የፈጠረው ህዝብ እያጉረመረመ አይኖርም እያከበረ ይኖራል እልል እያለ ይኖራል። እያመሰገነ ይኖራል። እያተነቀ ይኖራል። ክብር እየሰጠው ይኖራል። እስ ክብር ይውልለት ካላችሁ፣ ለእግዚአብሔር ክብር ስጡ። ሃሌሉያ፣ ለእግዚአብሔር ክብር ስጡ። የፈጠረ ሽሱ ነው የፈጠረ እሱ ነው የፈጠረ እሱ ነው። ክብር ይገባዋል። እልል ይላል የሚፈጠር ሕዝብ ለእግዚአብሔር እልልላል። ለራሱ ለሌላም ሳይሆን ለፈጠረው አምላክ እልልና ክብር ይሰጣል። እያደነቀ ይኖር ስንቶቻችን እያደነቀን የምንኖረው እያከበርን የምንኖረው ክብር እየሰጠነው የምንኖረው እልል እያልነት የምንኖረው እንዲያገ ስለፈጠርከኝ እያልን የምናመሰግነው ስንቶቻችን? አንድ ጊዜ በጣም የምቀርበው አንድ ወዳጄ ማትሪክ ወስዶ ማትሪክ፣ በጣም በቃ ኤክስፔክት አድርጎት ጥሩ ውጤት አመጣለሁ ብሎ ግን የጠበቀው አልሆነ ከዛ እያጉረመረምኩ እያዘንኩኝ የማትሪክ ውጤትን ይዤ ወደ ቤት ይሄድኩ። ከዛ አንድ ለማኝ ደግሞ መንገድ ዳር ቁጭ ብላ ፍርፋሪ ከየሆቴሉ ተርፎ ወደ ውጭ የምጣለው ምግብ ሰብስባ እየተቀበለች መንገድ ዳር ብላ አምላኬ ወይ አመሰግናሉ፣ አምላኬ አከብራሉ፣ አምላኬ ከፍ አደርጋሉ፣ በዚህ ቀን ደግሞ የሚበላውን ስለሰጠኝ እያለች ታመሰግናለች ጌታን። አላመልክም ከዚህ በኋላ አንተ ጠብቄ ማትሪክ ውጤቴ እንዲበላሻል ብዬ እያጉረመረምኩ እያጉረመረምኩ ወደ ቤት እሄቋ። በሙሉ ጤንነት ለማኝ መንገድ ዳር ሆና አምላኳን ታመሰግናለች። እዛው እያጉረመረምኩ ጌታን ላመልክ ሰውዬ። ወደ ክፍል ስገባ ገብቼ አልቅሼ ማረግ ብዬ ወገኖቼ በእግዚአብሔር ያ ይቀ ለእግዚአብሔር ክብር እየሰጠ ይቀጥል ከዚህ ቀን ጀምሮ ከቤታችን የማያቋርጥ ምስጋና ክብር እልልታ አክብሮት አድናቆት ለጌታ ይሆንለት ካላቸው እንደገና ጨንጭሙ ለጌታ ክብር ለእግዚአብሔር ክብር ሁለተኛው ሰው ነው እግዚአብሔር መንፈስ እንደተፈጠረ አስረግቶ ይናገራል። ኢዮብ 33 4 ላይ እንደዚህ ይላል የእግዚአብሔር መንፈስ ፈጠረ። እስቲ እንዲበሉ የእግዚአብሔር መንፈስ ፈጠረ፣ ይበሉ ሁሉንም የምችል የአምላክ እስትንፋስ ሕይወትን ሰጠ ረ ክብር ለእግዚአብሔር። እኛ የእግዚአብሔር ሕይወት የተካፈልን ህዝብ ስለሆንም ክብር ለጌታ ይሁ ስናገር የእግዚአብሔር መንፈስ በተለኝ አራት ነጥብ። ሁሉን የምችል የአምላክ እስትንፋስ ይወሰጠል። ክብር ለእግዚአብሔር። ይሄ እስትንፋስ ዛሬ ምሽት በመካከላችን ስላለ ክብር ለጌታ ይታወቀኛል። እስትንፋስ የእግዚአብሔር መንፈስ በመካከላችን ወገኖችን የሁላችንን ፍጥረት በምናስብበት ጊዜ መንፈስ ቅዱስ ነው። እግዚአብሔር መንፈስ ነው። የተፈጠር ነው በመንፈስ ቅዱስ ነው። አሜን በሉስ። የተፈጠር ነው እሱን እንድንመስል ነው የተፈጠር ነው። ክብር እንድናመጣለት ነው። ቅድም እንዳሉ ኢልል እያልንለት እንድንኖር ነው እያመሰገን ነው እንድንኖር እያከበር ነው እንድንኖር የተፈጠርነው እን እሱ እሠራ የፈለገውን ስራ ከሱ ጋር አብረን እንድንሰራ ነው። ስራ ኝ በስ ምግር የምን አንሶ ቸዋመበ ዚያሌ መንፈስ በእናንተ የሚሰራው ስራ አለ። ቶሎ ብየ ለመጨረስ ሶስተኛው መንፈስ ቅዱስ ማን ነው? አንደኛ እንደ እንደ ወድ ዘላለማዊ አምላክ ነው። ሁለተኛ መንፈስ ቅዱስ ሁሉ የፈጠረ አምላክ ነው፣ ክርኤቲቭ ነው። ሶስተኛው መንፈስ ቅዱስ እውቀት፣ ፈቃድና ስሜት ያለው አምላክ ነው። ምን ትላለች? መንፈስ ቅዱስ እውቀት አለው፣ ፈቃድ አለው፣ ስሜት አለው። ለዛሬ የመጨረሻ ሀሳብ ይሄ ነው። ሲከፋርጎና መንፈስ ቅዱስ በእውቀት አለው ፈቃድ አለው በስሜት አለው። ይሄን ጭሩ ጭር ጭር እነግራቸዋለሁ። ስለዚህ ወገኖችን አንዱ ከመንፈስ ቅዱስ ጋር ስንሄድ አማኝ የመንፈስ ቅዱስን ስራ የመንፈስ ቅዱስን አደራረግ በህይወት ውስጥ ለመለማመድ የመንፈስ ቅዱስን ሰብዕና ማወቅ አለበት መረዳት አለበት። የመት ነው ያው መንፈስ ቅዱስ እውቀት አለው። አዋቂ ነው። አዋቂ አምላክ ነው። ሁሉን የሚያውቅ አምላክ ነው። የማያውቀው ነገር ሁሉን ያውቃል ካላችሁ ስና መን እግዚአብሔር ቃል ስናገር ኢሳይያስ 11 ሁለት ላይ የእውቀት እግዚአብሔርን የመፍራት መንፈስ ያርፍበታል ብሎ ስለ ጌታችን ይናገራል። የእግዚአብሔር መንፈስ የእውቀት መንፈስ አዋቂ፣ አሜን! አይገርማችሁ! አዋቂ መንፈስ መሆኑ ብቻ ሳይሆን ለእኛ ደግሞ የእውቀትን ጸጋ ሰጥቶናል። የእግዚአብሔር ጸጋ በቤተክርስቲያን ቅዱሳን መካከል ይሄ የእውቀት ዘጋ ዛሬ ይሰራል። መንፈስ ቅዱስ አባክ ነው ካላችሁ ስትጮና ምን እኔ እና እናንተ አሁን ይሄ ፕሮግራም እዚህ ቦታ ላይ እንደሚዘጋጅ ወንደዚህ አይነት ሁኔታ እንደምንሰበሰብ የሆነ ጊዜ በፊት ነው ያወቀ መንፈስ ቅዱስ ግን ዓለም ሳይፈጠር እኛ እንደዚህ እንደምንሰባሰብ በዚህ አጀንዳ ዙሪያ እንደምንነጋገር በዚህ አጀንዳ ዙሪያ እንደምንሰመር፣ በዚህ አጀንዳ ዙሪያ እንደምንጸልይ፣ በዚህ አጀንዳ ዙሪያ ፊቱን እንደምንፈልግ ያውቃል። አሜን። ረክጮና መንበራ አሜን። አዋቂ መንፈስ ቅዱስ እዚያ አለ። አረከብር ለእግዚአብሔር ይሁን። አንቺን ያውቅሻል፣ አንተን ያውቅሃል፣ ሁላችንንም ያውቀናል። ምን እንደሚያስፈልገን ያውቃል። እንደሚያስፈልገን ይሰጠናጮና መንበራ አሜን። አንድ ጊዜ አደረሳ ለተወልዳገሬ ውልጋ ውስጥ ይኖርበት የነበረው ወለዳ ከተማ በሙሉ ወንጌል ቸርች ውስጥ ነበር ማገለግለው። ግና ያን የሙሉ ጊዜ አገልጋይም አልሆንኩ፣ ግን ሥራ እየሰራው ትምህርት እየተማርኩ ግን አገለግላለሁ። ዋንድ ውጥ ዋት አረሳ አሁን መንፈስ ቅዱስ አዋቂ ነው በምለው ወደ ልቤ መቶ ነው እያገለግልኩ፣ ጸሎት ላይ እያለሁ እግዚአብሔር ይናገረኛል። አንድ ሰው አለህ፣ አንድ ሰው አለ። አዋቂ አይደለም፣ ሰው አይደለም ወይ? አንድ ሰው አለ። ይሄ ሰው በቤት ውስጥ ብላዋ ስሎ በስነ ስርዓት አስቀምጦ ነው የመጣው ሰው ሊገድል፣ ሰው ሊገድል የሚገልበት ምክንያት ደግሞ ሰው ብር ከእሱ አንድ ከሱ ተበድሮ 1600 አለበት። ለምን ፓስተር ሼቱን እንደዘንድሮ ነቢያቶን እንደብላችሁ እንዳደረኩት የኔ ዱሮ ነው በሰላሙ ጊዜ አንድ ሺ ስድስት መቶ ብር ሰው ከእጁ ወስዶ ስለ ካደው እገለዋለሁ ብሎ ፕላን አድርጎ ነው ወደዚህ የመጣዋል። ለካ ሰውየው ጌታን ማያውቅም ሰው ነው። የዛን ቀን ይዞት የመጣው ቸርች አዋቂ መንፈስ ቅዱስ ክብር ይሁንነት። ከዚያ አንድ ሰው በዚህ ጉባኤ በጣም ብዙ ሰው ነው ሞርዛ 600 ነው። አንድ ሰው አለ በዚህ ጉባኤ መካከላል ሰው ከአንተ አንድ ሺህ ስድስት መቶ ብር ወስዶ አንደኝ ይስልብ ብሎ ስለካደ ልትገለው የምትገልበትን ብላ በላ አዘጋጅተ በስነ ስርዓት አድርገ ነው ወደዚህ ቦታ የመጣው። ና ጌታ ኢየሱስ ይፈልግሃል። እግዚአብሔር እንደዚህ ይልሃል እኔ በታምራት ይባርካሃለሁ ነው ከዚያ መበነጥ የባረካለው እጅን ግን ከግፋት መልስ ለሃልስም ብግግ ብሎ መጣ። ስመጣ ለካ ይህንንም ታሪክ የማያውቅ የጎረቤቱ ሰው ነው ብሎት አመጣው። እሱም ሰው ሊገድል እንደሆነ አያውቅም። እዛው ጌታ ኢየሱስን ተቀበለ። ዛሬ በእግዚአብሔር ቤት ተተክሎ ያገለግላል። መንፈስ ቅዱስ አዋቂ ነው። ካላችሁ ጮና ነው አዋቂ ነው አዋቂ ነው። ኦ የእግዚአብሔር መንፈስ አዋቂ ነው ወገኖች። ስለዚህ ነው እግዚአብሔር ቃል ስናገር አንደኛ ቆሮንቶስ ሁለት አስር ላይ ለእኛ እግዚአብሔር በመንፈሱ ገለጠ። ታውቃላ የሚያውቀው ነው የሚነግረው። የሚያውቀው ነው የሚገልጠን። ረክብር ለእግዚአብሔር አሹ ክብር ለእግዚአብሔር። ያውቃል መንፈስ ልናውቅ ልንረዳ የሚገባው እግዚአብሔር መንፈስ አዋቂ ነው። እግዚአብሔር እናመሰግናለሁ። በጥቂቱም ቢሆን እግዚአብሔር በእነዚህ ቀናት በመካከላችን ምን አይነት መንፈስ እንደሚሰድልን ከጌታ ትረድቼ ንመጣ አዋቂ ነው እሱ። ክብር ለእግዚአብሔር ይሁን እንደነገርኳቸው አንደኛ ቆሮንቶስ አስራ ሁለት ስምንት ላይ ለአንዱም በዚያው መንፈስ እውቀትን መናገር ይሰጠዋልና አዋቂ አምላክ መሆኑ ብቻ ሳይሆን ለእኛም በዚሁ መንፈስ እውቀት መናገር ይሰጠናል። በሱ ነው ሰዎች በሰዎች ያለው ማወቅ የምንችለው ወገኖች፣ በእግዚአብሔር መንፈስ ነው። ሁለተኛው ዛ ከሶስተኛ ስር ማለት ነው። ሁለተኛው መንፈስ ቅዱስ ፈቃድ አለ። አሜን። በስ ጨርስ ነው። መንፈስ ቅዱስ ፈቃድ አለ። የእግዚአብሔር መንፈስ ፈቃድ ያለው ስንል ምን ማለታችን ነው? እሺ የማለት ፈቃድና እምቢ የማለት ፈቃድ አለው። መንፈስ ቅዱስ ግብር ለጌታ እሺ ምስል ይግባ፣ እምቢ ምስል ይግባ። አሜን። ወንስ ብዙ ጊዜ የምንላላጠው የምንጎዳው እሱ እምቢ ባለው ላይ ገፍተን ስንሄድ፣ ባልፈቀደልን ስንሄድ ነው የምንጎዳው መንፈስ ቅዱስን ስንከተል እሺ ስል ከእሺታው ጋር እምቢ ስል ከእምቢታው ጋር ስንሄድ የተጠበቀን እንሆናለን። ሲገባን ሰው ጫዋ ፈቃድ ያለው የእግዚአብሔር መንፈስ ይፈቅዳል፣ ይከለክላል። የእግዚአብሔር መንፈስ በደንብ አውቃለሁ በደንብ ቃል በቀደም እግዚአብሔር ፊት ነው የምነግራቸው። አንዴት የት ገነት ትባላለች፣ ደጋግማ ሀሳቤ ላይ ትመጣል። በዚያ በኋላ ከአገኘኋትም ከተለዋወልንም አመት አልፏል። ብት ግብዬ ስልክ ደውል ትደውል ነፍስች ጭንቅ ውስጥ ነች። ልጇ ላይ የአራት ዓመት ልጇ ላይ ከሐኪም ቤት በጣም ከባድ የሆን ነገር እደል ጭንቅ ላይ ነች።

ዘመዶች ይቅርብ፣ አብረውኝ ያሉ አያቆም እኮ እያለፍኩበት ያለው ወገኖች፣ መንፈስ ቅዱስ ፈቃድ ስላለ የእርሱም ፈቃድ ለማወቅና ለማገኘት ፈቃዱን በጸሎት መፈለግ አለበት። አሜን። ስ ፈቃዱ ሲመጣልን ደግሞ መከተል አለበት። ፈቃዱን መታዘዝ ደግሞ አለብን። የእግዚአብሔር መንፈስ ፈቃድ ያዋጣኛል ብላ ንሱ አሜን። በስ የቀደሙትን በመፍቀድም በመከልከልም ይመራቸው ነበር። ሲፈቅድም ልክ ነው። ሲከለክልም ልክ ነው። ከራቸው አሜን። በስ እኔ መንፈስ ቅዱስ ብዙ ፈቅዶልኝ አቃለሁ፣ ከልክሎኝም አቃለሁ። በጌታ ቤት መምረ እየከለከለኝ ደግሞ አንድ ጊዜ የሆነው ነገራቸው አጥቶ ካው ስለመጣ ቪዲዮም ስለሌለ፣ ላይቭም ስለማይተላለፍ ችግር ቸርች መሄድ ነበረብኝ። ግዴታ ስለሆነ ከኮቪድ በፊት ነው። ቸርች መሄድ ነበረብኝ ምናልባት ግዴታ ከቤት ወጣ ፕሮግራም አይደለም። ሲወጣ ውስጤ መሄድ እንደሌለብኝ ነግረኛል እዛን ቀን የመሄድ ደግሞ ግዴታ አለብኝ። አንዳንድ ጊዜ መንፈስ ቅዱስ ገብቶ ወደ እናንተ ከመጣ ከግዴታችሁ በላይ መንፈስ ቅዱስን ታዘዙ። አሜንበርስ ለምን መሰላችሁ? ለመንፈስ ቅዱስ ከታዘዛችሁ የግዴታውን ኃላፊነት እሱ ይወስዳል። አንሺ የዛን ቀን መንፈስ ቅዱስን ታዝዤ ቢሆንላል መኪና ወደፊት ይነዳል፣ ልቤ ግን ወደ ቤት ይመለሳል። እግዚአብሔር ፊት ከውስጣችሁ ጋር ትግል ታቃላቸው፣ ከመንፈስ ቅዱስ ጋር ትግል። ምን አድርጌ ነው የሚቀርበው? መሄድ አለብን ግዴታ አለብን። ጠብቅ። ውስጤ ወደ ቤት እየሄደ እኔ ግን እየነዳው ደረስኩ። አንድ ሰዓት ባልሞላ ጊዜ የሆነ ነገር እያደረግን፣ ከዚያ ከመስላት ጫፍ ላይ የወደኩ ደግሞ የወደቅሁ በስብራ በጣም ጠባብ ብዙ ብረት የነበረበት ቦታ እኔ መቼም መሬት ላይ ወደቅሁ ወይ ብረት ላይ ወደቅሁ አልልም። የዘላለም እጆች ስምረን ስራራልኝ ሲያዝንልኝ የዘላለም እጆቹን ከበታቸ ከታ የሳውንድ ሲስተም ሩም ነች፣ በጣም ጠባብ ነች። የኔን ቁመት ተመልከቱ። ከዚያ ከመስላሉ ጫፍ እንዲህ እንዲ ዞር የሆነ ነገር ላደረግ ስል መስላቱ እንደዚህ ተንሸራት በሕይወት ከተረፍኩኝ እንክትክቴ ይወጣ ነበር። እዛ ጋር ቆሞ የነበሩ አንድ ሁለት ሰዎች እኔ በሰላም ከዚያ ቦታ ስነሳ ምናምን ነው ያቃጣቸው። እስከ መጨረሻ ለቀናት የሆነ የሆነ ነገር እንሂሆን ምናምን እየመሰለ እኔ እዚህ እግሬ ላይ ትንሽ ጭረት እንጂ ምን ማለት ነው? ያ በግራስ መንፈስ ቅዱስን ፈቃድ አለመከተል በሕይወት ላይ እንኳ አደጋ ሊያመጣ እንደምችል ያን እዛን ቀን ጌታ አስተማ እግዚአብሔር ሁል ጊዜ የመንፈስ ቅዱስን ፈቃድ የምንከተል ሰዎች ያርግ። ሐዋርያት 16 ከ6 እስከ 8 ወዲህ እስያ ሊሄዱ ስሙ ለጳውሎስም መንፈስ ቅዱስ ከለከላቸው። በኋላ ግን ወደ መቄዶንያ ደግሞ እንደሄዱ በህልም በራእይ እግዚአብሔር አሳያቸው። አንዱን ይፈቅዳል፣ አንዱን ይከለክላል። መንፈስ ቅዱስ ፈቃዳል ራሜን ሃል እሺ ስል እንስማማ፣ እንዲህም ስል እንስማማ። አትታገሉ፣ ከመንፈስ ቅዱስ ጋር አትታ እጨርሳለሁ። ሶስተኛው መንፈስ ቅዱስ ስሜት አለው። ስሜት ያለው ነገር ህያው ነው ማለት ነው። ደም እንዳልነው ስለ ዓለማዊ ነው ያው ነው። መንፈስ ቅዱስ ምን አይነት ስሜት አለው ካላችሁ፣ የሚያስደስት ነገር ሲኖር ይደሰታል፣ የሚያሳዝን ነገር ሲኖር ያዝናል። ሚያስደስተው ማለት ሚያሳዝነው ማለት ስሜት ስላለ፣ እኔና እናንተ ደግሞ ለመንፈስ ቅዱስ ማዘን፣ ለመንፈስ ቅዱስ መደሰት ምክንያት መሆን እንችላለን። እግዚአብሔር የደስታው ምክንያት ያደርገኝ የምትል ስታ ስከፍ አርጋቸው ምን? ለምን የማዘኑ ምክንያት? ለምን ይዘንብ? የደስታው ምክንያት እግዚአብሔር አምላክ ያርገ፣ አሜን። የደስታን ያዝና፣ ወገኖች ኢሳይያስ 63 10 እስከ 14 ላይ የእግዚአብሔርን ቃል እንዳችሁ ስታነቡ ኢሳይያስ 63 10 እስከ 14 የእግዚአብሔር ሕዝቡን በመንፈሱ እንደመራቸው ይናገራል። በኋላ እንመጣለን። መንፈስ ቅዱስ መሪ እንደሆነ በሌላ ክፍለ ጊዜ እናለን። ግን መንፈስ ቅዱስ እየመራቸው በዚህ መሪ በሆነው በመንፈስ ቅዱስ ላይ አመፁ። መንፈስ ቅዱስ ላይ ከማመፅ እግዚአብሔር ይጠብቀኝ ብል አንድ ሰዎቹን አንስቶ አሜልበ አመፁ እንደዚህ እነሱ አመፁ ቅዱስ መንፈስንም አስመረሩ። ጌታ ኢየሱስ እኔንም እናንተን ይጠብቅ። እነርሱ አመፁ ቅዱስ መንፈስንም አስመረሩ። ስለዚህ የአስመረሩት ስላመፁ መንፈስ ቅዱስ አመፅን አይወድም፣ እንድናስመረረው አይፈልግም። አንድ ነገር የሆነ የራሱ የሆነ ይዞ የሚመጣ ነገር አለውእና ስለዚህ ይላል። ጠላት ሆነባቸው እሱ ተዋጋቸው። ማ መንፈስ ቅዱስ ሊመራቸው የተሰጣቸው እነሱ ስላመጹበት ስላስመረሩት ጠላት ሆነባቸውን፣ ተዋጋቸው። መንፈስ ቅዱስ ወዳጅ ይሁን? ስጮና ምን ባል አሜን። ጠላት ይሁን ወዳጅ ይሁን፣ የተሰጠን ወዳጅ እንዲሆን ነው። ጠላት ሆነባቸው ተዋጋቸው። ያ እንዲዋጋን ሳይሆን እንዲዋጋልን ነው መንፈስ ቅዱስ የተሰጠ። አሜን። ስጮና ምን ባል ስለዚህ ወገኖቼ የእግዚአብሔር መንፈስ ይያዝናል የእግዚአብሔር መንፈስ ይደሰታል። በአንድ ወቅት እረፍት የሰጣቸው መንፈስ በሌላ ወቅት ደግሞ ሲዋጋቸው አላስ የሆነባቸው እግዚአብሔር ቃል ይናገራል። ስለዚህ መንፈስ ቅዱስን ሐዘን ሰምተው ተረድተው ሰዎች በንስሐ ካልተመለሱ የእግዚአብሔር መንፈስ ይለያቸዋል። በብሉይ ኪዳን በብዙዎች ሕይወት ማየት ይቻላል እና ደግሞ ከባድ። ለዚህ ነው ዳዊት ከፊት አትጣለኝ ምንድን ያለው ከፊት አትጣለኝ የተጣለ ሰው ማለት የእግዚአብሔር መንፈስ የተለየው ሰው ነው። የተጣለ ሰው ማለት የእግዚአብሔር መንፈስ የተወሰደበት ነው። እግዚአብሔር መንፈሱ አይወሰድበት። አንድ አገልጋይ በቀደም እኛ ጋር መጥተው ያገለግል ነበርና ፓስተር ነው። በኋላ ምን አለ። ሰዎች ብዙ ጊዜ እግዚአብሔር አነዚህ ብሎ ምሉት በጣም ብዙ ሰው ተሰብስቦ አዋራ ወደ ላይ ስንነሳ ነዋል፣ ጋጋታ ስንኖር ነዋል። አንድ ጊዜ አንድ አገልጋይ አንድ በጣም ብዙ ህዝብ ተሰብስቧል። አዋራው ሰማይ ጨይሳል። እዛ አንድ አገልጋይ ስገባ የጌታ መንፈስ ምናለ እኔም መንፈሴ ካስወጡ ቆይተዋል። ጌታ ተ ገ አማኞች ቅዱሳት ጊዜ ቼክ እያደረግን መሄድና መኖር ያለብን የመንፈስ ቅዱስን መኖር ቅድም ስናገር ነበር። መኖሩ ብቻ ሳት የሆነ ህልውና ስንቀሳቀስ ዳዊት በሳውል ስላየ ሰው የእግዚአብሔር መንፈስ ሲወሰድበት ሲሄድበት ስለየው ምን እንደሚሆን በሳውል ስላየ ቶሎ ብሎ በአዳ በወደቀ ጊዜ ቅዱስ መንፈስን ከኔ ላይ አትወሰድብኛል በጌታ በኢየሱስ አይወሰድም፣ መንፈስ ቅዱስ አይወሰድም። ስለዚህ ወገኖች ወደ አዲስ ክዳን ስትመጡ ይሄ መጨረሻ ጥቅሴ ነው ለዛሬ። ወደ አዲስ ክዳን ስትመጣ መንፈስ ቅዱስ በእጅጉ ሊያዝን እንደምችል የእግዚአብሔር ቃል ያስና የእግዚአብሔር መንፈስ ኤፌሶን አራት ሰላሳ ላይ ነዚላ፣ የቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዘነውላ። አሜን በሉስ። የቤዛ ቀን ማለት በዳናችው ጊዜ የታተማችሁበት የእግዚአብሔር መንፈስ አሜን። ትነ ስንድን ታትመናል። ትከፋልጋቸው አሜን በሉ። ታውቃላችሁ እዚህ እንዴት እንደሆነ አላውቅም። ኢትዮጵያ ግን እኔ ገዝቼ ስለማውቅ አካል ነው። ቦታ መሬት ስትገዙ ካርታ ይሰጣቸዋል። ከማዘጋጃ ማዘጋጃ ልኩኝ ከክፍለ ከተማ ካርታ ይሰጣቸዋል። እኔ አሁን ስገዛ ከሆነ ሰው ላይ ላይደገዛው ከሰውየው ስም ወደ እኔ ስም ዞሮ ማይተም ተመቶበት ከዚህ ቀን ጀምሮ ይሄ መሬት አንዱ ዓለም የሚባል ነበር ቦታውን ይገዛውበት። ከዚህ ቀን ጀምሮ፣ ማይተሙ ከተመታ ቀን ጀምሮ የአንዱ ዓለም መሆኑ ቀርቶ የሼቶ ሆኗል። በቃ ለቤዛ ቀን ታትማችኋል ማለት ከዚህ ቀን ጀምሮ የእግዚአብሔር መንግስት የእናንተ ሆኗል። የግንፖስ ጫመ የተረጋገጠ ነው። ዋስትና ነው። ይሄ የታተምንበት የመዳናችሁ ወንጌል ሰምታችሁ በክርስቶስ ኢየሱስ አምናችሁ በተስፋ መንፈስ በመንፈስ ቅዱስ ታተማችሁ። የታተመ ስ አሜን በር አንዳንዶቻችሁ አልታተማችሁም። ስለዚህ ለቤዛ ቀን ለመዳናችሁ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። አታሳ ወንጌሎችን እዛው ላይ ኤፌሶን አራት ላይ ስታዩ መንፈስ ቅዱስ በምን ሊያዝን እንደሚችል አንድ ሁለት ሶስት አራት አምስት ነገር ይናገራል። መራርነት፣ መራራ መሆን መንፈስ ቅዱስን ያሳዝናል። እግዚአብሔር ከዚህ ይጠብቃል። ንዴት፣ መናገድ መንፈስ ቅዱስን ያሳዝናል። ቁጣ እዚህ ነው እግዚአብሔር ቃል ተቆጡ በቁጣቸው ፀሐይ አይግባ። ቁጣ ያሳዝናል። መንፈስ ቅዱስ ጨዋ ስለሆነ አንዳንድ ጊዜ ሰዎች አንዳንድ ሲናገሩ፣ ሲናደዱ መንፈስ ቅዱስ እንደተሸከሙ እንኳ አያስቡት እና አንዳንድ ደነግጣ ነው በእግዚአብሔር ፊት ነው መድረክ ላይ ሲሆኑ እና ከመድረክ ሲወርዱ መድረክ ላይ ሲሆኑና ከመድረክ በኋላ ሲናገሩ ሲናደዱ ሲቆጡ ሲበሳጩ ምናንሳይ ጌተለ መንፈስ ቅዱስ ላ ጩኸት፣ መሳደብ አንዳንድ ሰዎች ግደላቸው ሲሰብኩ ይሰብካሉ፣ ሲወርዱ ይሳደባሉ።

ውስጥ በለን። አሁን ከነገ ጀምሮ መንፈስ ቅዱስ በአማኝ ህይወት ውስጥ የሚያደርገውን እናያለን። ዛሬ እራሱ መንፈስ ቅዱስ ማን ነው ስንል አንደኛ ከአብ ከወልድ ጋር እኩል አምላክ ነው። ሁለተኛ መንፈስ ቅዱስ ፈጣሪ አምላክ ነው። መንፈስ ቅዱስ ፍቃድ፣ እውቀት፣ ስሜት ያለው አምላክ ነው። ስለዚህ ተጠንቀቀ ነው ከእሱ ጋር ነው እና የነገብር ሰጣቸውና ከዚያ አሁን ተነስተን ወንድማችን ከሆን አንድ መዝሙር ይዘምርልናል፣ ከዚያ ብለን ጸልየን እንጨርሳለን። አሁን ዛሬ መንፈስ ቅዱስ ማን ነው የምለውን ሐሳብ ነው ያለን። ነገ ደግሞ አማኝ መንፈስ ቅዱስን እንዴት ይቀበላል ወይም እንዴት ይሞላል የምለውን ሐሳብ ነው ያለን። ራሳችንን እናዘጋጃለን። እግዚአብሔር አምላክ E a te